የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። አዲሱን የኢትዮጵያ አየር መንገድ የእቃ ማራገፊያና መጫኛ ጣቢያ ተርሚናል በመረቁበት ጊዜ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የተባበረው የአረብ ኤምሬት ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ በድብቅ እስር ቤት አዛውራለች ሲሉ የቀድሞ ታሳሪዎችንና የየመን ባለስልጣናት ተናገሩ ይላል። የዚህንም ዝርዝር ይዘናል በመጽሔቱ ክፍለ ጊዜ እናቀርባለን። ቀደም ሲል ከተሰሙት በተጨማሪ ከዜናዎቹ መካከል ዩናይትድ ስቴትስ ከስድስት የሙስሊም ሀገሮች የሚገቡ ቪዛ አመልካቾችን አዲስ ደንብ ማውጣቷ ተገለጠ። እንደገና፣ ዩናይትድ ስቴትስ የአውሮፕላን ማረፊያ ጣቢያዎች አካባቢ ያለውን ጥበቃ እያጠናከረች ነው። የኢራቅ ኃይሎች ደግሞ የሞሱል መስጊድ መልሰው በቁጥጥር ስር አዋሉ የሚሉ ዋና ዋናዎቹ ናቸው። ሳምንታዊውን ቅንብሮች፣ ባህልና ማህበረሰብን፣ የተፈጥሮ አካባቢ፣ ሳይንስና ሕይወትን እንዲሁም ሌሎች በርከት ያሉ ዘገባዎችና የስልክ አስተያየቶቻችሁን አክለን የሐሙስ ሰኔ 22 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ ነን። ፕሮዲሰራችን ብርሃን ኃይሉ ነች። የስርጭት መሐንዲሱም በስፍራው ይገኛል። አብረን እናምሽ። በቅድሚያ የምሽቱን የዓለም ዜና እናሰማለን። ዩናይትድ ስቴትስ የሚበዛው ህዝባቸው ሙስሊም ለሆኑ ለስድስት አገሮች የመግቢያ ቪዛ አመልካቾች አዳዲስ አዲስ ደንቦችን ስራ ላይ ልታውል ነው። በአዲሱ ደንብ መሠረት አመልካቾች ቪዛውን ለማግኘት አሜሪካ ውስጥ ከቅርብ ቤተሰብ ወይም ከንግድ ድርጅት ጋር ግንኙነት ሊኖራቸው እንደሚገባ ጠቁመዋል። ይፋ ያልተደረገው ነገር ትናንት ረቡዕ አሶሺዬትድ ፕሬስ እና ሮይተርስ ያገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኬብል ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከኢራን ከሶሪያ፣ እና ከየመን የአሜሪካ መግቢያ ቪዛ ማግኘት የሚያመለክቱ ሰዎች የዩናይትድ ስቴትስ ኤምባሲዎች እንዴት እንደሚያስተናግዱ ዝርዝር መመሪያ አውጥቷል። የቪዛ አመልካቾቹ ወላጅ፣ ባለቤት፣ ልጅ፣ ከ18 ዓመት በላይ የሆነው ወይም የሆናት ልጅ፣ አማች፣ እህት፣ ወንድም ከእነዚህ አንዱ ሊኖራቸው እንደሚገባ አዲሱ መመሪያ ይዘረዝራል። የቢዝነስ ግንኙነትን በተመለከተ ደግሞ የቪዛ አመልካቾቹ ከጉዞ እገዳው አጭበርብሮ ለማምለጥ በውሸት በተዘጋጀ ሳይሆን መደበኛና በሰነድ የተረጋገጠ ግንኙነት እንዳላቸው የሚያረጋግጥ መሆን አለበት። መመሪያው ዛሬ ሐሙስ በዋሽንግተን አቆጣጠር ከምሽቱ ሁለት ሰዓት ላይ ተግባራዊ እንደሚሆን አሶሺዬትድ ፕሬስ ዘግቧል። በተያያዘ ዜና ዩናይትድ ስቴትስ ወደ ሀገር ውስጥ የሚገቡ በየአውሮፕላን ማረፊያዎቿ የውጭ ሀገር መንገደኞችን የተመለከተ የጸጥታ ጥበቃ እያጠናከረች ነው። ይሁንና ለአሁኑ በላፕቶፕ ኮምፒውተሮች ላይ የተጣለውን እገዳ አላሰፋችም ይላል ዘጋቢያችን ሪቻርድ ግሪን ባጠናቀረው ዘገባ። አዳነች ፍሳዬ ይዛ ቀርባለች። ተሳፋሪዎች በጥብቅ ሊመረመሩ ይችላሉ። የኤሌክትሮኒክ እቃዎችም እንደዚሁ። በአይሮፕላኖችና ተርሚናሎች አካባቢ የጸጥታ ጥበቃ ይጠናከራል። ውሾች ፈንጂዎችንና ኬሚካሎችን በማሽተት ሙያ ሰልጥነዋል። አዲሶቹ እርምጃዎች ቀስ በቀስ በቀጣዮቹ ጥቂት ወራት ውስጥ በተግባር እንደሚውሉ የአገር ውስጥ ደህንነት ጥበቃ ሚኒስትር ጆን ኬሊ ትላንት ተናግረዋል ሚኒስትሩ Met with our private sector stakeholders. My conclusion is this. It is time that we raise the global baseline of aviation security. የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ ሚኒስቴር በአሁኑ ወቅት በላፕቶፕ ኮምፒውተሮች ላይ የተደረገውን እገዳ አላሰፋም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ፈንጂዎችን በላፕቶፕ ኮምፒውተሮች ውስጥ የመደበቅ እቅድ እንዳለው የሚገልጽ መረጃ በመገኘቱ ከስምንት የአፍሪቃና የመካከለኛ ምስራቅ አገሮች አይሮፕላን ማረፊያዎች የሚነሱ አይሮፕላኖች ውስጥ ላፕቶፕ ኮምፒውተሮች እንዳይገቡ ባለፈው መጋቢት ወር እንደታገደ የሚታወቅ ነው። የዩናይትድ ስቴትስ ባለሥልጣኖች ከአውሮፓ በሚነሱ አይሮፕላኖችም ላይ ላፕቶፖችን ለማገድ አቅደው ነበር። ይሁንና አንዳንድ አየር መንገዶች ላፕቶፖችና ሌሎች ኤሌክትሮኒኮች ለሥራ ጉዳይ ለሚጓዙ መንገደኞች እጅግ አስፈላጊ መሆናቸውን በመግለጽ ያለመቀበል አዝማሚያ ያሳዩ። አዲሶቹ የፀጥታ እርምጃዎች በአንድ መቶ አምስት ሀገሮች ያሉትን ሁለት መቶ ሰማኒያ አይሮፕላን ማረፊያዎችን ይመለከታሉ። የውጭ ሀገራት አየር መንገዶች አዲሶቹን እርምጃዎች ለማጠናከር እና የኤሌክትሮኒክ ዕቃዎችን የመመርመር ብቃታቸውን ከፍ ለማድረግ የ120 ቀናት ጊዜ ተሰጥቷቸዋል። አዲሶቹ እርምጃዎች ካልተከበሩ ተጨማሪ የጸጥታ እገዳ ሊጣልባቸው እንደሚችልና ወደ አሜሪካ አየር መንገዶች እንዳይገቡ ሊደረግ እንደሚችል የአገር ውስጥ የጸጥታ ጥበቃ ሚኒስቴር አስታውቋል። የኢራቅ ኃይሎች ዛሬ ሐሙስ ታሪካዊውን የሞሱል መስጂድ በቁጥጥር ስር ማዋላቸውን ኢራቅ አስታውቃለች። ይህ ስፍራ ከሦስት ዓመታት በፊት ራሱን እስላማዊ መንግሥት ብሎ የሚጠራው አማጺ ቡድን የንግሥናውን ቦታ አድርጎ እንደነበር አይዘነጋም። ነውጠኞቹ ይህን የ850 ዓመት ዕድሜ ያለውን ታላቁን የአልኑሪ መስጊድ 45 ሜትር እርዝማኔ ካለው ጣሪያ ጋር በስምንት ወራቱ ውጊያ ወቅት እንዳልነበር አድርገው ማውደማቸው አይዘነጋም። በዩናይትድ ስቴትስ መራሹ ጣምራ ሰራዊት የሚታገዘው የኢራቅ ኃይል የአየር ጥቃት ዋናው ግቡ እንደ አውሮፓ ቆጣጠር በ2014 በእስላማዊ ተዋጊዎቹ ቁጥጥር ስር የዋለቻዋን ታሪካዊቷንና ጥንታዊቷን ምዕራባዊ ሞሱል ከተማ ጨርሶ ለማስወጣት የታቀደ ነው። ጠቅላይ ሚኒስትር ሃይደር አልአባዲ እንደተናገሩት መስጊዱን ማውደምና ማቃጠል የእስላማዊ ቡድኑን ሽንፈት የሚያመለክት ነው። የአውስትራሊያ ፖሊሶች ታሪካዊ በተባለ የወሲብ ጥቃትን አስመልክቶ በተወነጀሉ አንድ የቫቲካን ባለስልጣን ላይ ክስ መሰረቱ። ክሱ በካቶሊካዊት ቤተ ክርስቲያን ውስጥ አለ የሚባለውን ወሲባዊ ወከባ ለማስቀረት ቃል በገቡት በሊቀነ ጳጳሱ አቡነ ፍራንሲስ ላይ ከፍተኛ ጫና እንደሚፈጥርባቸውም ተመልክቷል። በካርዲናል ጆርጅ ፔል ላይ የተመሰረተው ክስ ባለስልጣናት ተደጋጋሚ ቅሬታ ተሰንዝሮባቸዋል ከማለት ባለፈ የሰጡት ዝርዝር የለም። የአቡኑ የአባ ፍራንሲስ ልዩ አቃቤ ንዋይና አማካሪ ሆነው የሚያገለግሉ ካርዲናል ፔል በመጪው ሐምሌ አስራ አንድ ቀን ሜልበርን ፍርድ ቤት እንዲቀርቡም ታዘዋል። አባ ፍራንሲስም ለተከሳሹ ካርዲናል ፔል ለጊዜው ከስራ ውጪ ሆነው እንዲቆዩ ፈቅደውላቸዋል ሲሉ የቫቲካኑ አፈቀላጤ ግሬግ በርክ አመልክተዋል። የቻይና ፕሬዚዳንት ሲፒዮንግ ለሶስት ቀናት ጉብኝት ሆንግ ኮንግ ገቡ። ፕሬዚዳንቱ ወደ ቅያ የተጓዙት ግዛቲቱ ከብሪታንያ ቅኝ ግዛትነት ለቻይና የተመለሰችበትን ሀያኛ ዓመት ምክንያት በማድረግ ነው። ፕሬዚዳንቱ በዚህ የሆንግ ኮንግ ቆይታቸው ከነገ በስቲያ በሚከናወነው የሆንግ ኮንግ የመጀመሪያ ሴት መሪ ካሪ ላም የቃለ መሐላ ሥነ ሥርዓትም ላይ ይገኛሉ። በመላ ከተማይቱ የተጠናከረ የጸጥታ ጥበቃ ያለ ሲሆን ፕሬዚዳንት ሲዩ ፒንግ ሆንግ ኮንግ ከመግባታቸው ቀደም ሲል ፖሊስ በርካታ ተቃዋሚዎችን ማሰሩ ታውቋል። ሰሞኑን በርካታ የተቃውሞ ሰልፎች እንደሚደረጉና በተለይ ደግሞ ወትሮም በየዓመቱ የከበዱ ሰልፎች በሚደረግበት የነጋው በስቲያ ቅዳሜ ቀን ሰፊ ተቃውሞ ሊታይ እንደሚችል ተገልጧል። ቻይና ለሆንግ ኮንግ የተወሰኑ ሲቪልና የፖለቲካ ራስ ገዝ ነጻነቶችን ለቀቅ እንደምታደርግ ቃል ገብታ የአንድ ሀገር ሁለት ስርዓቶች ፖሊሲ ከተማይቱን ላለፉት 20 ዓመታት ብታስተናግድም በቅርቡ የተከሰቱትን አይነት አምስት መጽሐፍ ሻጮችን ማሰርን የመሳሰሉ እርምጃዎች ያ የራስ ገዝ መብት እየተሸረሸረ ሊሆን ይችላል የሚል ከፍተኛ ስጋት ብዙዎች ዘንድ ተፈጥሯል። ሚስተር ሲ ዛሬ ሲናገሩ፣ ቻይና በአንድ አገር ሁለት ስርዓቶች ስር የተጠናከረ ልማት እንዲሰፍን ለማድረግ በርትተው እንደሚሰሩ አመልክተዋል። በመጨረሻም የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቶታል። ሰኔ ሀያ ሁለት ዛሬ ማለት ነው። የተሰበሰበው ምክር ቤት ረቂቁን ለህግና አስተዳደር ጉዳዮች፣ ለከተማ ጉዳዮች ቋሚ ኮሚቴ ነው የመራው ተብሏል። ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት እንዲጸድቅ እንደማይደረግ አፈጉባኤው አባዱላ ግምዳ ለአባላቱ ተናግረዋል። በኋላ ዝርዝር ዘገባ ይኖረናል። አድማጮች ለምሽቱ የዓለም ዜና የተያዘው ክፍለ ጊዜ በዚሁ ያበቃ። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናቸው ያለ ነው አዲሱ አበበና አቀናባሪዎቻችን ብርሃን ኃይሉና ተባባሪዋ ፋሲል ገበየው እንዲሁም የቴክኒክ መሐንዲሱ ኦድሬስ ሪገስ፣ እኔ ማስተናገጃችሁ አሉ አከበደ። በሰዓቱ የዓለም ዜና የጀምረው የሐሙስ ዓ ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አቢር እስከ መሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ከወዲሁ ባጫጭሩ እናሰማ። ታሪኩ ብዙ ነገሮችን ይዳስሳል፦ ትዳርን፣ ስደትን፣ ፍቅርን፣ ቂምን፣ ውድቀትን እንዲሁም ሰክሰስን። በውስጣችን የተቀመጠው የኪነጥበብ ስትተኛ የሚቀሰቅስ ነገር አለ እና ዝም ብለህ ከውስጥ አራክፈ ማትቶ ተሸክመው የመጣው ምንጊዜም እሱ ሁለታችንንም ሰላም ይነሳናልና። ታዋቂና ሊሸማ ነበረ። ታዋቂና አዳዲስ ተዋናዮች ለምን እንደምሻማ አስረዳሉ። አዲሱ በኋላ አዳዲስ ተዋናዮች የተሳተፉበት በቅርቡም ለተመልካቾች የተዋወቀ ተከታታይ የቴሌቪዥን ድራማ ነው። ሰንሰለት ይሰኛል። የሰማችኋቸውም የቀደመው የፊልሙ ደራሲና ዲሬክተር ተመስገን አፈወርቅ፣ ሁለተኛው ደግሞ የፊልሙ እሱም ዲሬክተር ነው ቴዎድሮስ ለገሰ ነው። ሁለተኛው አጋማሽ ባህልና ማህበረሰብ ጠብቋቸው። ግልጽ ሆን አዲሱ ለምን እንዳደረግኩ በኋላ እንመካከራለን። ቀጥሎ ደግሞ ያለውን ቅምሻ እናሰማ። አሁን ልማት ያስፈልጋል። ነገር ግን ሊሞት የማይገባውን ከትውልድ ወደ ትውልድ የሚያልፈውን የሀገር ሀብት አደጋ ላይ በመጣ ሊሆን አይገባም። የውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ ዶክተር ስዩ ሚያሚ ናቸው የሰማችኋቸው። የሐዋሳ ሐይቅ ብክለት ደቀነ ስለተባለ ስጋት ከተናገሩት የወሰድነው ነው። በምሽቱ ሳይንስና ህይወት ፕሮግራም ላይ ይቀርባል። አድማጮች፣ አሁን አብይ ርዕስ የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፈዋል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ካሁን ካለው ጋር ተዳምሮ በአፍሪካ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታትሎታል። ዛሬ በተካሄደው የምረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የዕቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከ ዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪቃ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር ስኬቱም በሀገሬ እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግሥት ለተያዙ ተቋማት ማነቃቂያ ነው። በመንግሥት የተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ፣ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ። ጠቅላይ ሚኒስትሩ በዚሁ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል። ዛሬ የአፍሪቃ ኅብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከዘጠና አምስት ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የዕቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል። አዲሱ የዕቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በዓመት አንድ ሚሊዮን ቶን ዕቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህን ያስታውሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል። for all of us at Ethiopian Airlines. And I think for all of us, citizens of this great nation. በኢትዮጵያ አየር መንገድ ላለነውና የዚህች ታላቅ አገር ዜጎች ለሆን ነው በሙሉ ባደጉት በአምስተርዳም፣ በሲንጋፖር፣ በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቅ ቀን ነው። ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው። የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ ስድስት መቶ ሺቶን የማስተናገድ አቅም እንደሚኖረው ተመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የመጽሔቱን ክፍለ ጊዜ ነበር የተከታተላችሁት። ወደሚቀጥለው እናልፋለን። በቀድሞ ታሳሪዎችና የየመን ባለስልጣናት መግለጫ መሰረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ሚስጢራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ እስር ቤቶች መረብ አንደኛው መሆኑን አሶሽትድ ፕሬስ የዜና ወኪልና ሁማን ራይትስ ዋች ያካሄዱት ምርመራ አጋልጠዋል ይላል። በሁማን ራይትስ ዋች ጥናቱን ያደረጉት ክሪስቲን ቤክለርን እንዳስረዱት የተባበሩት የአረብ ራቢጣና የየመን ሸሪኮች ታሳሪዎቹ የሚመለከቷቸው በየመና የአልቃይዳ አሸባሪዎችን እየተዋጋች ያለችውን የአረብ ራቢጣ ጥረቶች ለማክሸፍ የሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገው ነው። የሁማን ራይትስ ዋች ተመራማሪዎች በስድስት ወራት ጊዜ ውስጥ በእስረኞች ላይ የሚፈጸመውን የመብት ጥሰት ለመዘገብ የመንን ጎብኝተዋል። ሳሌም ሰሎሞን ተከታዩን ሰፋ ያለ ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል። በሂውማን ራይትስ ዋች ጥናቱን ያደረገው የክሪስቲን ቤከርሊ ቡድን አንዳንዶቹ እስረኞች የአረብ ራቢጣ ባለፉት ሁለት ዓመታት ግድም ወታደራዊ መደብ አቋቁሞ እየተንቀሳቀሰ ወዳለበት ወደ አሰብ መወሰዳቸውን ደርሶበታል። ራቢጣው ምን ያህል እስረኞች ያሉት መሆኑን ጨምሮ አንዳንድ ዝርዝር ጉዳዮችን ግን ማረጋገጥ አይቻልም። ምክንያቱም ወደ እስር ቤቱ መግባት ስለማይቻልና የሁለቱም ማለት የተባበረው የአረብ ራቢጣና የኤርትራ ባለሥልጣናትም የእስር ቤቱን መኖር ስለማያምኑና ስለሚያስተባብሉ ነው ክሪስቲን ቤከር ሊያስረዳሉ ከእስረኞቹ ቤተሰቦችም ሆነ ጉዳዩን ከሚከታተሉ ነፃ ወገኖች ጋር ፈጽሞ ግልጽነት ወይም ግንኙነት የለም። በርካታ እስር ቤቶች ናቸው ያሉት ማንም ሊገባባቸውና በውስጡ ያለውን ሁኔታ ማየት የማይቻልባቸው፣ ማየት የሚችሉት አሳሪዎቻቸውና በውስጡ ያሉ እስረኞች ብቻ ናቸው። ሁመን ራይትስ ዋች በቀጥታ ወደ እስር ቤቶቹ መግባት ባለመቻሉ ሪፖርቱን መሰረት ያደረገው ከቀድሞ ታሳሪዎች ጋር ባካሄዳቸው ቃለ ምልልሶች፣ ጠበቆችና በየመን ባለሥልጣናት ላይ ነው። አሶሲየትድ ፕሬስ የዜና ወኪልም ሪፖርቱን ለማጠናቀር ተመሳሳይ ዘዴ ተጠቅሟል። የእስር ቤቶቹን መረብ ስፋት የታሳሪዎቹን አያያዝና እስር ቤቱ አሰብ ውስጥ መገኘቱን በተመለከተም የደረሰበት ድምዳሜ ከሁማን ራይትስ ዋች ጋር ይጣጣማል። የተባበረው የአረብ ራቢጣ በሳውዲ የሚመራው ጥምረት የየመኑን ሁቲ ሽምቅ ተዋጊዎች ለማጥፋት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ከተቋቋመ ጀምሮ የኅብረቱ አባል ነው። ሁመን ራይትስ ዋች እንደሚለው ግን የጥምረቱ ጥረት መጥፎ ጎንም አለው። የተባበረው የአረብ ራቢጣ የመን በሚገኙ ይፋ ባልሆኑ እስር ቤቶች ውስጥ ሰቆቃ ይፈጽማል፣ ታሳሪዎችንም ከቀረው ዓለም ጋር እንዳይገናኙ ያደርጋል ሲል ለሰብአዊ መብቶች ተከራካሪው ሁማን ራይትስ ዋች ይከሳል። ድርጅቱ አራት ሕፃናትን ጨምሮ 49 ሰዎች መታሰራቸውን ወይም በኃይል የደረሱበት እንዳይታወቅ መደረጋቸውን ሰላሳ ስምንት ሌሎች በራቢጣው ኃይሎች በታገዙ የየመን ወታደሮች መታሰራቸውንም ዘርዝሯል። ዘመዶቻቸው ለድብደባ መዳረጋቸውን፣ ድብደባው የተፈጸመባቸው ደግሞ በጡጫና በብረት ዘንግ እንዲሁም በኤሌክትሪክ ሽቦ ንዝረት መሆኑን፣ ርቃናቸውን እንዲቆዩ መደረጋቸውንና የቤተሰብ አባላትም ላይ ዛቻና ማስፈራሪያ እንደሚካሄድ የታሳሪ ቤተሰቦች ለሁመን ራይት ዋች አስረድተዋል። እንደገና ክሪስቲን በከርዲ የተባበረው የአረብ ራቢጣ በብዛት በእነዚህ ወንጀሎች የሚከሰሱትን የየመን ኃይሎች ይረዳል። ራሱ ራቢጣውም ቢሆን ስውር እስር ቤቶችን ማስተዳደርን ጨምሮ በዘመቻው እጁ አለበት። ከእስር ቤት እንዲፈቱ ማዘዣ ያላቸውን ሰዎች እንዲቆዩ ማድረግና ወደ ሌሎች ከየመን ውጭ ባሉ ማጎሪያ ቤቶች እንዲዛወሩም ያደርጋል። በስልክ የተገኙት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ክሱን ውድቅ አድርገው ሪፖርቱ በአስተማማኝ ሁኔታ ሐሰት ነው ሲሉ ቀደም ሲል በትዊተር ወዳስተላለፉት መልእክታቸው መርተዋል። አቶ የማነ በጠቀሱት በዚያ የትዊተር መልእክታቸው ዩናይትድ ስቴትስ በጅቡቲና በኢትዮጵያ ወታደራዊ የድሮን መደቦች እንዳሏት አመልክተው ስለ እስረኞች ስለ የመንም ሆነ ስለ ተባበረው የአረብ ራቢጣ ግን የተናገሩት ነገር የለም። የተባበረው አረብ ራቢጣ ውጭ ጉዳይ መሥሪያ ቤት በበኩሉ ባወጣው መግለጫ የሁመን ራይትስ ዋች ሪፖርትን መሠረተ ቢስ ሲል ውድቅ አድርጎ ጦር ሰራዊቱም ምስጢራዊ እስር ቤት ደቡብ የመን ውስጥ አለው የሚለውን ክስ አስተባብሏል። በሪፖርቱ የሰፈረው ገለጻ ሁሉ ሙሉ በሙሉ ሐሰት ነው ያለው የራቢጣው ውጭ ጉዳይ ሚኒስቴር መግለጫ የአረቡ ጥምረት በሚያካሄደው ጸረ ሽብር ውጊያ ጥቅማቸው የተነካ ሚሊሺያዎችና ሌሎች ከያዙት የፖለቲካ ጨዋታ አያልፍም ብሏል። የአረቡ ጥምረት ወደ የመን የገባውም ሕዝቡን ለመርዳት ነው ሲል መግለጫው አብራርቷል። መግለጫው ራቢጣው በኤርትራ አሉት ስለሚባለው እስር ቤቶች ጉዳይ ግን ፈጽሞ አላነሳም። በሌላ በኩል የመንና ኤርትራ ውስጥ በሚገኙ የራቢጣው እስር ቤቶች ሰቆቃ ይፈጸማል መባሉ የዩናይትድ ስቴትስን ሴናተሮች የአሪዞናውን ጆን ማኬንና የሮድ አይላንዱን ጃክ ሪድ ያሳሰባቸው በመሆኑ ምርመራ እንዲካሄድ ጥሪ አስተላልፈዋል። በእስር ቤቶቹ ውስጥ ምርመራ ሲካሄድ ዩናይትድ ስቴትስ የተጫወተችው ሚና ካለ እንዲጣራ ነው ሴናተሮቹ የሚፈልጉት። ዩናይትድ ስቴትስ በሳውዲ ለሚመራው ጥምረት በተለይ ከራቢጣው ጋር በቅርበት በመስራት የሎጂስቲክስ እና የመረጃ ድጋፍ ትሰጣለች። ዘ አሶሲየትድ ፕሬስ የዜና ወኪል በሪፖርቱ የዩናይትድ ስቴትስ ኃይሎች በምርመራው እጃቸው እንዳለበት ነገር ግን በእስረኞች ላይ በሚፈጸም ድብደባ መሳተፋቸውን ወይም የሚያውቁት ነገር እንደሌለ አትቷል። በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን እንዲህ ይላሉ ለዩናይትድ uh, ስቴትስ እነዚያን በመሰሉ ድርጊቶች መሳተፍ ሕገ ወጥ ነው ነው ያሉት። በዩናይትድ ስቴትስ መከላከያ ሚኒስቴርም ልዩ የሕግ አማካሪ የሆኑ ትራያን ጉድማን በተባበሩት መንግሥታት ድርጅት የሰብአዊ መብቶች የሽብርተኝነትና የሰቆቃ ድርጊት መርማሪዎችም አንድ መንግሥት በድብደባ ብዛት የተገኘን መረጃ ከሌላ መንግሥት ጋር የመለዋወጥ ሕጋዊ መብት የለውም ሲሉ እንደሚከራከሩ በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን አስረድተዋል። ወደ መጨረሻው የትንታኔ ርዕስ እናልፋለን አድማጮች። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈ ጉባኤ አቶ አባዱላ ገመዳ ለአባላቱ ተናግረዋል። ጽዮን ግርማ በረቂቅ አዋጁ ላይ የተለያዩ ሰዎችን አስተያየት ጠይቃ ተከታዩን ዘገባ አጠናቅራለች። ከ ሀያ አምስት ዓመታት በፊት በወጣው የኢትዮጵያ ህገ መንግስት በአንቀጽ 49 ንዑስ ቁጥር 5 የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ከትላንት በስቲያ የሚኒስትሮች ምክር ቤት ረቂቅ አዋጅ አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። የሕዝብ ተወካዮች ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ረቂቅ አዋጁ ለፓርላማ መቅረቡንና ለሁለቱ ኮሚቴዎች በጋራ እንዲሰሩ መመራቱን ተናግረዋል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉ እና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስተዋል። ያው ቤቱ ጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማው ከቀረቡ በኋላ ለቋሚ ኮሚቴ ተመርቷል። እንግዲህ ምንድን ናቸው የተነሱት ሀሳቦች? እዚህ ረቂቅ አዋጅ ላይ እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በሕገ መንግስቱ በዚህ አንቀጽ አርባ ዘጠኝ ንዑስ ቁጥር አምስት ላይ የተቀመጠ መብት አለ። በተለይ የኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የዚህ የተፈጥሮ ሀብት አጠቃቀምን እነሱን የመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባንና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በህገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ህገ መንግስቱ ያለው። እና እዛው ላይ ነው በዝርዝሩ በህግ ይወሰናል ስለሚል ያንን ለመዘርዘር ነው ዋናው አዋጁ አስፈላጊነት። ህገ መንግስቱ ከተረቀቀ ሀያ አምስት ዓመት ሆኖታል። የኦሮሚያ ልዩ ጥቅም የሚለው እዛ ላይ ከሰፈረና አሁን ለምንድን ነው ያስፈለገው? በምን ምክንያት አሁን ሊመጣ ቻለ? አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በህገ መንግስቱ ውስጥ ዝርዝር በህግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ህግ ወጥቶላቸው አላለቁም። እንደዚህ በሂደት እየታየ እንደ አስፈላጊነቱ ጊዜ እየተወሰደ የወጡ ነው ያሉት እና በእርግጥ በዚህም ጉዳይ ላይ ረዥም ጊዜ ነው ግን ደግሞ ይህን ያክል አደናቃፊ ሁኔታዎችም እስካሁን ድረስ በህገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ ያስፈለገው አንዳንዶቹ በአዲስ አበባ ከተማ የሚሆኑበት በሌሎች በኦሮሚያን በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዘው በአገልግሎት አሰጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በሕግ በሚያስገድድ ሁኔታ አይደለም እስካሁን ሲፈጸሙ የነበሩት። እና አንዳንዶቹ ነገሮች አስገዳጅ ሕግ ኖሮ በዛውም የሕዝቡም ጥቅም እየተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው በኢትዮጵያ በኦሮሚያ ክልል ባለፈው ዓመት ተቃውሞ ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ማስተር ፕላን እና ከዚሁ ጋር ተያይዞ የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያነሳ ጭምር ነበር። በአዲስ አበባ ጠበቃና የህግ ባለሙያ የሆኑት አቶ በትሩ ዲባባ የህግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የኦሮሚያ ክልል በአዲስ አበባ ላይ ያሉትን ህገ መንግስታዊ ጥቅም፣ አሁን ያለበትን ደረጃ እና ወደፊት በሚል ጥናት ሰርተዋል። ረቂቅ አዋጁን በተመለከተ አነጋገሪያቸው ነበር። ዋና መሰረት መሆን የሚችለው ህገ መንግስቱ የፌዴራል ህገ መንግስት አንቀጽ አርባ ዘጠኝ አምስት ላይ ያለው ድንጋጌ ነው። በህገ መንግስቱም እንደተመለከተው የኦሮሚያ ልዩ ጥቅም በአዲስ አበባ ያለውን በግልጽ ዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀምም የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎትን በተመለከተ ይህም ሁለተኛ ልዩ ጥቅም ተብሎ በህገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል፣ እንዲሁ ብዙ ልዘረዘር ይችላል። በዚህ ሶስተኛ የጋራ አስተዳደር የሚል አለ፣ ጆይንት አድሚኒስትሬሽን። በዚህ ላይም ትኩረት ሊሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግን የማስፈጸም ስልጣን በእነዚህ በሶስቱም በጋራ በሌላ እኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው። አምሳ አምሳ ማለት ነው። ይህም በዚሁ ስር በህገ መንግስቱ በግልጽ ተቀምጠዋል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የምፈልገው ልዩ ትርጉም ሊፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል። ወይም ደግሞ በሰፊ ሊተረጎም ይችላል እና እኔ በሪሰርቼ ላይ የጠቀስኩት ጥናት መሰብሰብና ማስተዳደርን እንጨምራል የሚልም ሀሳብ ጠቅሻለሁ። እና እነዚህ ናቸው በህገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ አልተካተቱ ማለት ይቻላል። ኦልሞስት በመደበኛነት በፌዴራል ስርዓት ውስጥ አንድ ክልል ኖሮ የሚችለው መብት ነው እንጂ እንደ ልዩ ጥቅም ከህገ መንግስቱ አንጻር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም። ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል። ታዲያ ለምሳሌ የቋንቋ ተቀምጧል። ምናልባት አዋጁን ከሁለት አንጻር ላዮች እላለሁ እኔ። አንድ የህግ መንግስት ድንጋጌ በዛው በአርባ ዘጠኝ አምስት ላይ ከዘረዝረ በኋላ ዝርዝሩ በህግ ይወሰናል የሚል ተጨማሪ ድንጋጌ አለው እና ለሀያ ስድስት ወይም ከዚህ በላይ አመት የዋይ ሳይወጣ ቆይተዋል እና ምናልባት ያውሎ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ በ ብሎም ሌሎች የህግ ባለሙያዎችም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደሰንበት ይህ ረቂቅ አዋጅ ምክር ቤቱ ለእረፍት ሰኔ 30 ስለሚዘጋ ውይይት ሳይደረግበት አይጸድቅም፣ ይህም በህዝብ ተወካዮች ምክር ቤት ተገልጿል ብለዋል። አድማጮች፣ እኛም ይህንን በተመለከተ ሰፋ ያለ ውይይት አዘጋጅተን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ካታር ከጎረቤቶቿ ጋር ለገባችበት የዲፕሎማሲ ቀውስ መፍትሄ ለመፈለግ እየተንቀሳቀሱ ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከካታርና ከቀሩት ከፍተኛ ባለስልጣናት ጋር ከትናንት በስቲያ ማክሰኞ ተገናኝተው መክረዋል። ምንም እንኳም ፕሬዚዳንት ዶናልድ ትራምፕ ካታር ሽብር በፈጠራን በገንዘብ ትደግፋለች ሲሉ ቢከሱም የውጭ ጉዳይ ሚኒስትራቸው ቲለርሰን ግን ወገኖቹ ለንግግር እንዲቀመጡ ነው እየገፋፉ ያሉት። የውጭ ጉዳይ መስሪያ ቤት ሪፖርተራችን ሲንዲሴን ያጠናቀረችውን ዘገባ ሰለሞን አባቴ ይዞ ቀርበዋል። መንበረ ርዕሰ ብሔሩን ከተረከቡ ወዲህ የመጀመሪያ በሆነ የውጭ ጉብኝታቸው ሳዑዲ አረቢያን ባለፈው ወር የጎበኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካታርና የፋርስ ባህረ ሰላጤ ጎረቤቶቿ የገቡበትን ቀውስ ገምግመዋል። ዘ ኔሽን ኦፍ ካታር ኦንፎርችንትሊ ሃዝ ሂስቶሪካሊ ቢን ኤ ፈንደር ኦፍ ቴሮሪዝም ካታር በሚያሳዝን ሁኔታ ለሽብር ፈጠራ የገንዘብ ድጋፍ ሰጪ ሀገር ሆና ቆይታለች። የባሕረ ሰላጤው ሀገሮች ትብብር ምክር ቤት ለጉባኤ ከመቀመጡ በፊት መሪዎቹ አንድ ላይ ሆነው በጸባይዋ ምክንያት ከካታር ጋር ስለመጋጨታቸው ነግረውኛል። ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ግብፅና ሌሎችም አረብ መንግስታት ከዶሃ ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠው ከካታር ጋር ያሉ የየብስ የአየርና የባህር መገናኛዎችን ሁሉ አቁመዋል። የግጭቱና የግንኙነቶቹ መበላሸት ሰበብ ከሆኑ ጉዳዮች መካከል ካታር ከኢራን ጋር የቅርብ ግንኙነት ፈጥራ የሁከት ቡድኖችና እንቅስቃሴዎችን ትረዳለች የሚል ይገኝበታል። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ ለምታካሂደው እስላማዊ መንግሥት ቡድንን የመውጋት ዘመቻዋ የምትጠቀምበት እዚያው ካታር የሚገኘው የአየር ኃይል መደብ ዋሽንግተን በመካከለኛው ምስራቅ ካሏት የጦር መንደርደሪያዎቿ ሁሉ ግዙፉ ነው። ከካታር የውጭ ጉዳይ ሚኒስትር ሙሐመድ ቢን አብዱራህማንና የኩዌት የካቢኔ ጉዳዮች ሚኒስትር ዴኤታና የማስታወቂያ ተጠባባቂ ሚኒስትር ሼክ ሙሐመድ አብዱላ ጋር ከትናንት በስቲያ ማክሰኞ የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሰጡት መግለጫ ካታር በሳዑዲ አረቢያ በሚመራው የሀገሮች ቡድን የቀረቡላትን አስራ ሶስት ጥያቄዎች ማሟላት እንደሚከብዳት ጠቁመዋል። ሆኖም ለድርድርና ለንግግር ግን አሁንም በቂ ሁኔታ እንዳለ ተናግረዋል። ሚኒስትር ቲለርሰን የእኛ ሚና ችግሮች ሁሉ እንዲነሱና ይህንን ውዝግብ ወደ ፍጻሜው የሚያደርስ የመፍትሄ ፍለጋ ሂደት ለመጀመር እንዲቻል ሁሉም ወገኖች ጉዳዮቻቸውን በግልጽ ሁኔታ ወደ ጠረጴዛ እንዲያቀርቡ ማበረታታት ነው። በሌላ በኩል ግን በግጭቱ ላይ ፕሬዚደንት ትራምፕና የውጭ ጉዳይ ሚኒስትር ቲለርሰን ያሏቸው የትኩረት አቅጣጫና አካባቢዎች የተለያዩ መሆናቸውን አንጋፋው የዩናይትድ ስቴትስ ዲፕሎማት አለን ካይስዌተር ከቪኦኤ ጋር በተነጋገሩበት ጊዜ አመልክተዋል። የሚኒስትሩ አቋም የአንድ ዲፕሎማት የአሸማጋይ አቋም ነው። እርሳቸው ካታራውያኑን ለብዙ ዓመታት ያውቋቸዋል። ሌሎችንም ወገኖች እንዲሁ በአስሮች ለሚቆጠሩ ዓመታት ያውቋቸዋል። ስለዚህ ለጉዳዩ መፍትሔ ማስገኘት እንደሚቻል ያስባሉ። ለመሆኑ ይህ ውዝግብ የአፍሪካ ቀንድ አካባቢዎችን ያሳስብ ይመለከት ይሆን? የዓለም አቀፍ ሰላምና ጸጥታ ጥናትና ምርምር ኤክስፐርቱ ዶክተር ሶሎሞን አየለ አዎን ይመለከታል ይላሉ። በመጀመሪያ ደረጃ አሁን ያልካቸው ነገሮች ያለውን አለመረጋጋት በአካባቢው በተለይ በምስራቅ አፍሪካ አካባቢ አሉታዊ የሆነ አለመረጋጋትን የፈጠረበት ሁኔታ ነው ያለው። ይሄ አሁን የጠቀስከው በኤርትራና በጅቡቲ ድንበር መካከል የተፈጠረው ፍጥጫ በአፍሪካ አህጉር በአፍሪካ ሕብረት ዘንድ እንዲሁም ደግሞ በዓለም አቀፉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዘንድ በቅርቡ እየታየ ያለበት ጉዳይ ነው። ይሄ ሁኔታ ወደ ጦርነት ከተሸጋገረ ያለው አስተሳሰብ እዛ ደረጃ ላይ አይደርስም፣ በቀላሉ ሊፈታ ይችላል የሚል ነው። ወይም ደግሞ ባይፈታም አትሊስት ሙሉ በሙሉ ወደ ጦርነት ይገባል የሚል እምነት የለም። ግን ወደዛ ከተሄደ በአካባቢው ሀገራት ላይ ከፍተኛ የሆነ ውጥረት እና ጫና ነው የሚፈጥረው። በአካባቢው ሀገሮች ላይ ብቻ ደግሞ የሚወሰን ነገር አይሆንም። ጅቡቲ ላይ የተለያዩ ታላላቅ ሀገራት የጦር ሰራዊት ሰፈራ መንደር የመሰረቱበት ሁኔታ ነው ያለ እና ይሄ ነገር ወደ ጦርነት ደረጃ ከደረሰ እነዚህ ሀገሮች ዝም ብለው ቆመው የሚያዩበት ሁኔታ በጣም ዝቅ ያለ ነው የሚሆነው። ያ ደግሞ ጉዳዩን ዓለም አቀፋዊ ይዘት እንዲያገኝ የሚያደርግበት ሁኔታ ነው ያለው። ኢትዮጵያ ደግሞ የጅቡቲን ወደብ እንደ ዋነኛ የዓለም አቀፍ ንግድ እና የባህር በርና የባህር ንግድ መዳረሻ አድርጋ እንደምትጠቀመው መጠን በዛ ላይ የሚኖረው ማንኛውም አሉታዊ ተጽዕኖ ቀጥታ የሀገሪቷን ናሽናል ኢንትረስት አሉታዊ ተጽዕኖ የሚያመጣበት ሁኔታ ነው የሚሆነ እና በምን ደረጃ ነው ኢትዮጵያ የምትሳብ የሚመስሎት በዚህ ጉዳይ ውስጥ ማለት አሁን ባለው ሁኔታ የጅቡቲን የባህር በር በመጠቀም ዙሪያ አሉታዊ ተጽዕኖ ካመጣ በቀጥታ የሀገሪቷን ናሽናል ኢንትረስት አፌክት የሚያደርግበት ሁኔታ ነው። ስለዚህ ያንን እንዳይሆን በማድረግ ረገት እንቅስቃሴ መደረጉ የሚቀር አይመስለኝም። ምን ማለት ሆነው የጸጥታ ከጅቡቲ ጋር ወይም ደግሞ ከሌሎች በአፍሪካ ህብረት ደረጃ የሚሆን በዓለም አቀፉ የተባበሩ መንግስታት ደረጃ ይሄ ነገር ወደ ከፋ የጦርነት ደረጃ እንዳይደርስ እንቅስቃሴ እንዲደረግ ጥረት ይደረጋል። ኦልሬዲም እየተደረገ ነው ብዬ ነው ምክንያቱም አደጋው እና የአደጋው ኮንስኮንስ በጣም የገፋ ስለሚሆን እንደዛ ነው የሚታዩ። አሁን ያለው ቅድም እንደገለጹት ምንድ ነው በተለያዩ ምክንያቶች ወደዛ ደረጃ ይደርሳል የሚል እምነት የለም። ጥያቄው የሚጠየቀው ምንድ ነው ወደዛ ደረጃ ቢደረስ ምን ለማግኘት ምን ጥቅም ነው የሚገኘው። ወደ ጦርነት ደረጃ ይሄ መፋጠት ቢደርስ ምን ጥቅም ማን ያገኛል ያጥቅምስ እንደ ሊገኝ ይችላለ የሚለውን ከታሰበ ቢታሰብ ያ ያው ራሽናል የሆነ እንትን ነው እንግዲህ ምንም ጥቅም ማንም ያገኛል የሚል ራሽናል የሆነ ካልኩሌሽን የለም፣ እንዲሁም ጉዳት ነው የሚመጣው የሚል ነገር ነው ያለው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄደር ኖወርት በሰጡት መግለጫ ዩናይትድ ስቴትስ ድርድሮቹን ለማመቻቸት እንደምትችል ገልጸው አለመግባባቶቻቸውን የመፍታቱ ሥራ ግን የራሳቸው የፋርስ ባሕረ ሰላጤ ሀገሮች ጉዳይ ነው ብለዋል። አድማጮች የምትከታተሉት በ19 በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የምሽቱን ፕሮግራም ነው። በነገራችን ላይ ከአድማጮች አስተያየት በተጨማሪ በኢሜይል የደረሰኑን መልእክቶች አሉ። ከጊዜ አኳያ ለዛሬ እሱን አናስተናግድም። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በድምፅ የቀረበው የተወሰነ ድምፅ አለ፣ እሱን እናሰማለን ብሏል አሉላ ምን አስተናግዳችሁ አዲሱ አበበና አሉላ ከበደ በ2022059942 የውስጥ መስመር 14 ቅጥቀብልናቸው አስተያየቶቻችሁ እንዳል ነው። ለሰዓቱ ጥቂቱን እንስማ። ስለ ኦሮሚያ ክልል መንግስት ያወጣውን አዋጅ ነው። ያስደስታል በጣም ህዝብና ህዝብ ለማባራት ሀያ ስድስት አመታቸው ነው። ደግሞ አሁን የባሰ ህዝብንና ህዝብን ለማባራት ነው። እንግዲህ ይህንን ከፈት ደግሞ የወልቃዊትን መሬት ቤት ወደ ትግራይ የሰጡትን መፍትሄ ያበጅለት። ይህንን ብቻ ለመፍትሄው ያስ አልተበጀለት፣ በሰላም እንቀመጣለን ማለት ዘመት ነው። ስለዚህ አንዱን ፈቶ አንዱን መተው ጥቅም የለውምና የወልቃዊትንም የአማራውን ይፍቱ። ሰላም ቢዮች ፋሲል ይባላለሁ። ከዋሽንግተን ዲሲ ነው የምደውለው። የደወልኩት በሮብለታው ፕሮግራማችሁ በአዲስ አበባ ክልልና በኦሮሚያ ክልል ግንኙነትና አንድነት ላይ ነው። እኔ የምለው ለመሆኑ የአዲስ አበባ ህዝብ መቼ የተጠየቀና ነው? ፌዴራሊዝም እኮ አንድ ነገር ሁሉም ተስማምቶ ሲኖር ነው። በመጀመሪያ ኢትዮጵያዊነት ይቀድማል። ኢትዮጵያዊነት ካለ የታሰሩት ይፈቱ፣ ሁሉም ኢትዮጵያውያን ይፈቱ። ቦታ በመስጠት ቋንቋ በመቀየር ሀውልት በስም በመስጠት፣ ይሄ ነገር ኢትዮጵያዊነትን ያጎላሉ። እኛ የምንፈልገው ሁሉም በኢትዮጵያዊነት በሰላም በፍቅር ሲኖር ነው። ግን ድሮ የነበረ እቴጌ ጣይቱ የመሰረቱትን አዲስ አበባ ፊንፊን የተብሏት ሲባል ለመሆኑ እቴጌ ጣይቱ አዲስ አበባን ሳይሰይሟት ማን ነበረችች ከተማ የምትባለው? እንደዎቹ አንቀጽ ሰላሳ ዘጠኝ ወዴት እንደምትሄድ እኛ አልገባንም እባካችሁ ኢትዮጵያውያን ይሄን ነገር በአትኩሮት ተመልከቱት ኢትዮጵያ ውስጥ ሁሉም በኦሮምኛ ቢናገር እኔ ደስ ይለኛል ግን ኦሮሞዎቹ ኢትዮጵያውያን ናቸው ወይ ኢትዮጵያን ይወዳሉ ወይ ኢትዮጵያ ብለው ክሌም ያደርጋሉ ወይ በውጭ ሀገር እንኳን ይዘው ሰልፍ የሚወጡት ባንዲራ ሌላ ባንዲራ ነው አሁን ምን እየተደረግን ነው ያለው ማንን ለማሞኘት ነው እባካችሁ ሁላችንም ኢትዮጵያዊነትን እናጠንክር አመሰግናለሁ ፋሲልናይ ከዋሽንግተን አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ታዲያ ቀደም ብለን እንዳስታወስ ነው አዲሱ ጠቆም አድርገሃል። በኢሜይል የደረሱን በርከት ያሉ መልእክቶቻችሁ ሰዓቱ አልበቃንም። ወደ ኋላ ላይ ጊዜ ከተገኘ ካልሆነ ማደራቸው ነው። ለሁሉም ተሳተፉ። የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲዩ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበድና አዲሱ አበበን ነው። ሁለተኛውን የፕሮግራም አጋማሽ በርዕሰ ወሬዎቹ መጀመር አልቻልንም። አሉላ እንዳለው የሰዓት እጥረት በመኖሩ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ስናልፍ ባህልና ማህበረሰብ በቅርቡ ለተመልካቾች በተዋወቀ አዲስ ተከታታይ የቴሌቪዥን ድራማ ዙሪያ በባህልና ማኅበረሰብ የተጀመረ ውይይት ነው። ተከታዩ ከራዲዮ መጽሔት የተሰረቀ ይመስላል ያሉለ ታዋቂና ታዋቂና አዳዲስ ተዋናዮች የተሳተፉበትና ቀጣይ ነው ወደፊትም የሚሳተፉበት የሁለት ዓለም ሕይወት ሊያስተሳስር የታለመ ድራማ ነው። ባለፈው ሳምንት ከሁለቱ የፊልሙ ዲሬክተሮች ጋር የተካሄደውን ቃለ ምልልስ ቅምዣ ያሰማን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም እልባት ካደረገበት ይጀምራል። ፈተናውን በተመለከተ አንተም ጠበቅ አድርገህ ተናግረሃል ቴዎድሮስ። በመድረክም አሁንም ምንደደሪያው ላይ በቀላሉ የተሰራ እንዳልሆነ ነግረኸናል። ለመስገን ከሚላቸው ነገሮች ተነስተ በተጨባጭ የገጠሟቸው ነገሮች ካሉ ማድረግ የምትፈልጉትና መስራት የቻላችሁ ሲለያይ የገጠማቸው ነገር ካለ፣ ዋናው ትልቁ ነገር ይህንን ስራ እንድንሰራ ያደርገን በውስጣችን የተቀመጠው የኪነጥበብ ስትተኛ የሚቀሰቅስ ነገር አለ እና ዝም ብለህ ከውስጥ አራክፈ ማትቶ ተሸክመው የመጣው ምንጊዜም እሱ ሁለታችንንም ሰላም ይነሳናልና። እና ሌላ ስራ ውስጥ እንኳን እያለ ተደዋውለን የሚሆን ምን የሚሆን ረባ አንድ ነገር እንስራ፣ ሁልጊዜ የምንባባለው ነገር ነው። ስለዚህ አንድ ትልቅ ነገር ሁልጊዜ እናስባለን። ምንድን ነው የምንሰራው? እንደገለጸልህ ዲያስፖራ እንደሞከር ነው። አሁን ደግሞ በምን ትልቅ ነገር እንደምጣ የሚለውን ስሜት እናስብ ነበር እና ከዛ በላይ ደግሞ ሁለታችንም ውስጥ ያለ ቀና መንፈስ አለ ማለት አላማውን እራሱ ለመስራት ስንነሳው ከምንም ነገር ውጭ ነው ያስብነው። አንድ ነገር ሰርተን እናቅርብ ስ ጥሩ ነገር በሚል ነው እና ብዙ ነገሮች እንደሚገጥሙን እና ቃልን እረባክተው ይቻላል አይቻልም፣ ይቻላል አይቻልም፣ ከብዙ ውሳኔ በኋላ ነው እዚህ ነገር ውስጥ የገባ ነው። ከስክሪፕቱ ጀምሮ በደንብ ታግለን ነው። ከዛ በኋላ ደግሞ ብዙ ሰዎች ቶም እንዳለ ያናገርናቸው ትላልቅ አርቲስቶች አሉ፣ በሙያው ልምድ ያላቸው ሰዎች እና አሁን ደግሞ እንደገና በዚህ ማንም ሰው ያንን ኃላፊነት መሸከም የሚችል ሰው ጠፍቶ ነበር። ግን ያው ቶምም ቶም ነው ስራ ላይ ጎበዝ ነው። መላ ፕሮዳክሽን መስቀሉ የሚባል አንድ ጠንካራ ልጅ አለ። ካሜራማናችን ቁጭ ብለን አወራል፣ እንዴት ነው የምናደርገዋለን? አክተሮች ተመረጠ። ከዛ በኋላ እንዳለ ከተመረጡ በኋላ አንዳንድ ጊዜ አሜሪካን ሀገር ጽድት ብሎ ተምን ብለ በጫማቸው፣ በልብሳቸው፣ በራሳቸው ወጥቶ ውሃ ውስጥ ቱቦ ውስጥ ቆሻሻ ውስጥ ጥለብ ስትለው ቻሌንጂንግ ነው። እነዚህ ሰዎች አንዳንድ ጊዜ በእርግጥ አብረውን ይጓዛሉ እንላለን። የጀመረው ነገር ትልቅና ረጅም ሰፊ እንደሆነ እናውቃለን። እና ትክክለኛ ሙያው ውስጣቸው የተቀመጠ ሰዎች ማግኘታችን ነው ይህንን ስራ ያደረገው ብዬ የማስበው ምክንያቱም ውስጥ ይሄ ሙያ ከሌለ በገንዘብ የሚሆን በምን የሚሆን ልታልፋቸው። ለምሳሌ አንዳንድ ጊዜ ሙቀቱ ከምታስበው በላይ ነው። በዛ ሙቀት ውስጥ እየሰራ ነው የምትበላው እዛው ሊሆን ይችላል። የምጠጣው እዛው ሊሆን ይችላል። ምክንያቱም ጠዋት ጀምረን ማታ ነው የምንጨርሰው። እንደዚህ የውጭ ስራ ስንሰራ አየሩ በራሱ ዝናብ የዘነበብን ጊዜ አለ። እየቀረጽ አልተነሱም፣ አልሄዱም። እና እነዚህ ልጆች ትክክለኛ የሙያ ፍቅር ውስጣቸው የተቀመጠ ሰዎች ማግኘታችን ነው። እንድናቀረ አንድ ነገር መጨመር የምፈልገው አሁን አንደኛውን ሲን በምንቀርጽበት ሰዓት የስደት ሀሳብ መጥቶ ማለት ነው አንድ ሁለቱ አክተሮች ሳይተኙን የመጡት ስራ አድረው አልተኙም። ጠቅላላው ይሄ አጋጣሚ ነው፣ ስራ ማደራቸው የስራቸው ሁኔታ ነው። ጠዋት ቀረጻለሁ ሁለት ሰዓት ምናምን የሆን ናፕን የወሰዱት ቀስቅሰን ይዘናቸው መተናል። ከዛ ውጭ ግን ያ ድካም እናንትን እንዲመጣ ሙሉ ቀን ነው ቀረጻ የነበረው የስደቱን ትን ለመቅረጽ ሙሉ ቀን ውሀም አልጠጡም እዛ ስሜት ውስጥ እንዲሆኑ እና ይህን ያህል መስዋዕትነት የከፈሉ ልጆች ናቸው ለማለት ፈልግ ይሄ ምናልባትም ወደ ታሪኮቹ ገባ እንድን ያደርጋል። ጫዋታም አለው። ጠንከር ያሉ ሁኔታዎችም አሉ። ፊልሙ የሚጀምረው አንድ ከፍተኛ ሀዘን መሆኑን በሚገባ መልኩ በቀብር ስነ ስርዓት ላይ ያለች ልጅ እያነባች ነው፣ በርከት ያሉ የትረካ ሰበዞች ያለው ሀዘኑ ይጀምራል። የፍቅር ታሪክ በጎና አለ። የኑሮ ፈተና፣ ትዳር፣ ቤተሰብ፣ ንትርክ ስራ የሚጠይቀው ህይወት የሚጠይቀው እና እና ባልና ሚስት የሚፈልጉት ነገር ሲጋጭ ያለን በጣም ብዙ ታሪኮች መስመሮቻቸውን የጀመሩ ይመስላል። ታሪኮቹ ወዴት እንደሚሄዱ ጉጉት ማሳደሩ ነው ዋናው ይመስለኛል። እና የምንጠብቀውን እየጠበቅን ከማየት በመለስ እስኪ ትንሽ እንደ ደራሲም እንደ ዲሬክተርም ሁለቱ ናቸው ዲሬክት ያደረጋችሁት ነው እና ተመስገን ጫወተ ነው። እንግዲህ ያው እንደነገርኩ እንዳየኸውም ታሪኩ ብዙ ነገሮችን ይዳስሳል፣ ትዳርን፣ ስደትን፣ ፍቅርን ቂምን፣ ውድቀትን እንዲሁም ሰክሰስን። ማን ነገር ማስተላለፍ የምንፈልገው ደግሞ ሁልጊዜ አሜሪካ ላይ ያለው ወይም ውጭው ላይ ያለው ትርጓሜ በአንደኛው ወገን በቃ ሁሉም ነገር አልጋ በአልጋ የሆነበት፣ በሌላኛው በኩል ደግሞ ሁሉም ነገር ወይም ሁሉም ሰው ከባድ ኑሮ ውስጥ ያለበት፣ አዎ እንደ እሱ አይነት ነገር ውስጥ ያለ እና የትኛውም ዓለም ላይ ሁለቱም አለ። ስለዚህ የእኛን እዚህ ለየት የሚያደርገው እኛ መጤዎች ነን። እንደ ባይተዋር መጥተህ ደግሞ ከሌላ ካልቸር ሌላ ማህበረሰብ ውስጥ ገብተህ ተወሳስበህ መኖርን ራሱ ያ ቻሌንጅ እያለ የወረቀት ጉዳይ የምን ጉዳይ ብዙ የኑሮ ቻሌንጆች አሉ። ዞር ብልህ የምታየው ዘመድ የሌለበት ቤት ነው። ታምህ ጠያቂ የሌለበት ጊዜ ነው አሁን የመጣው ጊዜ። እኔ አንዴ ታምሜ አንድ ሳምንት ሰው የለም ቤት እና መድሃኒት ገዝቶ ከፋርማሲ የሚያቀብልህን ሰው የምትጠብቅ ጊዜ አለ እና ይሄ ሁሉ ፈተና ባለበት ሀገር ላይ የእኛን ፈተና ከሌላው ዓለም ፈተና ወይም እዚህ ካለው የራሱ ዜጋ ነዋሪ ፈተና ይለየዋል ማለት ነው። ይከብዳል ማለት ነው። ያም ሆኖ ደግሞ በዚህ ውስጥ ከስክራች ተነስተው በዚህ ውስጥ አልፈው ደግሞ ሰክሰስፉ እንደሚሆኑ የተዋጣላቸው ኢትዮጵያውያን የቢዝነስ ባለቤቶች፣ ምሁራን፣ ናሳ ድረስ የገቡ ሰዎች ሰክሰስፉ የሆኑ ደግሞ ሰዎች አሉ እና ማሳየትም የምንፈልገው እታችንም ላይሆንም ነው ማለት ፈተና አለ። ፈተናውን አልፈህ ደግሞ የሚገጥምህ ተስፋ አለ እና ያንን ጽናትህን ጽናት የሚባል ቱቦ አለ። በሱ ውስጥ ማለፍ እንደሚጠበቅብህ ነው ማስተላለፍ የምንፈልገው እንጂ ዝም ብለን የሚያስደንግጥ ታሪክ ነግረን ሰውን አስለቅሰን ለመለያየት አይደለም እና እነኚህ ደግሞ የእውነተኛ ታሪኮች ናቸው። የተነሳንባቸው የእውነተኛ ዋናው ስቶሪ የእውነተኛ ታሪክ ነው። ሌሎች ደግሞ ትሩ ኢቨንትስ ወይም እውነተኛ ገጠመኞች አብረው ተሰናስለው የሚሄዱበት ነገር ነው እና ታሪኩ ትንሽ ዩኒክ የሆነ ነገር አለው። ታሪኩ ስ ዲቴል ከገባን እንትን መግለጽ እና እንዳይሆን ስለምንፈልግ ብዙ ወደ ታሪኮች ውስጥ አልገባም፣ ግን ልክ እንደ ርዕሱ ሰንሰለት እንደመሆኑ እያንዳንዱ ስቶሪ ምክንያት አላቸው። ሁሉም ሁ በሂደት የምታየው ነው። ያለ ምክንያት የገባ ምንም ገፀ ባህሪ አታገኝም እዛ ውስጥ። ከስቶሪው ጋር በሙሉ የተያዙና የተቆራኙ ናቸው። በጉጉት ጠብቁን። እናንተ ናችሁ ማሄድ ያለባቸው እያልከን ነው። ወደ ቴዎድሮስ ከመመለሴ በፊት ወደ ጥንስሱ እንድንሄድ ያደርጋል። አሁን የምትነግረን ከመጀመሪያው ለፊልም ለተከታታይ ፊልም የተጻፈ ድርሰት ነው ወይስ አዳዲስ ሀሳቦች ሲመጡ ወደ ፊልም ጎራ አላችሁ? መቼ ነው የዚህን ድርሰት መጻፍ የጀመርከው? ምን ይመስል ነበር አጀማመሩ? አድማጮቹ እይቶ አልተቋጨም። እንግዶቼን ተመስገን አፈወርቅና ቴዎድሮስ ለገሰን አመሰግናለሁ። ተከታዩን ሳምንት እንገናኝ። ወደ ቀጣዩ ዝግጅት ነው የምናልፈው። ጽዮን መጀመረችው። ሳይንሱና ሕይወት ፓርክ የፍሳሽ ማስወገጃ መስመር ከሐይቁ ጋር መገናኘቱ በርካቶችን አዲስ የቴክኒክ እንደገና ገጠመን ይመስላል። እንደገ ሳይንስና ሕይወት የመጨረሻው ቅንብር ነው። ቀድሞ መሳሪያው ስለተጫወተ ይቅርታ እንጠይቃለን። ጽዮን ግርማ ናቸው የዛሬ አዘጋጅ። በሐዋሳ ከተማ ተሰርቶ ስራ የጀመረው ግዙፉ የኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመር ከሐይቁ ጋር መገናኘቱ በርካቶችን አሳስቦ ቆይቷል። የኢንዱስትሪ ፓርኩ አመራሮች ለአሜሪካ ድምጽ ሲናገሩ ፓርኩ እጅግ ዘመናዊ በሆነ መልኩ ከፋብሪካው ከሚወጡ ፍሳሾች ነፃ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ እንደሆነ አብራርተዋል። የአሜሪካ ድምጽ ያነጋገራቸው የሐዋሳ ዩኒቨርስቲ መምህራንና ባለሙያዎች ስጋቱ የእነርሱም ጭምር እንደነበር ተናግረው የፍሳሽ ማስወገጃ መስመሩ የተዘረጋው በዝናብ የሚመጣ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይገልጻሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ ከፓርኩ አስተዳደሮች ጋር መመካከራቸውንም ይናገራሉ። ይህን ዘገባ ባለፈው ሳምንት በስፋት መዳሰሳችንም ይታወሳል። በዚህ ጉዳይ ላይ ሙያዊ ማብራሪያ እንዲሰጡን በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ የሆኑትን በዩናይትድ ስቴትስ በደቡባዊዋ ካሊፎርኒያ ክፍለ ግዛት ንጹህ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ የሚገኙትን ዶክተር ስዩም ያሚን ጋብዘናቸዋል። እኚህ ባለሙያ በፌስቡክ ገጻችን የቀጥታ ስርጭትም ቀርበው ለአድማጮች ሙያዊ ማብራሪያ ሰጥተዋል። ለዶክተር ስዩም ያሚ በመጀመሪያ ያቀረብንላቸው ጥያቄ ከሃዋሳ ኢንዱስትሪ ፓርክ ከፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር እንደሚደረግ መገለጹን እና ከሀይቁ ጋር የተገናኘው የፍሳሽ ማስወገጃ መስመር ከዝናብ ብቻ ለሚመጣ ፍሳሽ ማስወገጃ በመሆኑ ሀይቁ ላይ የሚያደርሰው ጉዳት የለም መባሉን ነበር። አንድ ነገር በምንሰራበት ጊዜ ምንም አይነት ለውጥ አናመጣን ማለት እጅግ በጣም የተሳሳተ አመለካከት ነው። እያንዳንዱ የምንሰራው ነገር በአካባቢያችን ላይ የሆነ አሻራ ጥሎ ያልፋል እና የሆነ ፉት ፕሪንት የምንለው ማለት ነው። ስለዚህ የምንሰራው ነገር ምንም ለውጥ አያስከትልም ማለት ስህተት ነው። የምንሰራው ነገር ለውጥ እንዳያመጣ ሌላ ማኔጅመንት አዘጋጅተንለታል። ሌላ ጉዳይ ነው። የአዋሳ ሐይቅ ሪሊ ከኢትዮጵያ ውስጥ ካሉ የተፈጥሮ ሀብቶች ከመጀመሪያውኑ እጅግ በጣም ጉዳት ላይ ያለ የተፈጥሮ ሀብት ነው። በመጀመሪያ ደረጃ ውሃው ዝግ ተፋሰስ፣ ብዙዎቹ ሐይቆች ውሃ እየፈሰሰ ወደ እነሱ ይገባል፣ ከዛም ደግሞ ውሃ ከነሱ ውስጥ እየፈሰሰ ይወጣል፣ በወንዝና በልዩ ልዩ አማካኝ ነው። የአዋሳ ሐይቅ ግን ዝግ ውሃ ነው። ቆሻሻ ወይም ብክለት ወደዛ ከገባ የሚወጣበት መውጫ የለው። ስለዚህ የዛሬ ሀያ አመትም ዛሬም የምንከተው ማናቸውን ብክለት ለዘባርም ከዛ ውሃ ጋር ነው የሚለው ምክንያቱም ከአካባቢው ጋር ቆሻሻውን የሚለዋወጥበት ሁኔታ ስለሌለው ነው ያ ውሃ ማለት ነው። ሁለተኛ ያ ውሃ ከመጀመሪያውኑ ጥበቃ ተነፍጎት በጉዳት ላይ ያለ ውሃ ነው። እንደሚታወቀው ውሃዎች በተለይ ሀይቆች እኔ ያለ ብክለት ሲደርስባቸው ራሳቸውን መልሰው የሚያገግሙበት ተፈጥሯዊ አቅማት እስከ መቼ ነው የሚሰራው? የሚጫንባቸው ብክለት መጠነኛ የሆነ በሄደ ቁጥር ብቻ ግን፣ ያ ብክለት እየጨመረ ሲሄድ ራሳቸውን በራሳቸው የሚያሻሽሉበት፣ የሚያጣሩበት ተፈጥሯዊ አቅማቸው ይሞትና ሌላ ህመማቸውን የሚያባብስ ነገር በህይወታቸው ውስጥ በዛ ውሃ ውስጥ የተፈጠረ ይመጣል ማለት ነው። ስለዚህ የአዋሳ ሀይቅ ኦልሬዲ በህመም ላይ ያለ እንዲያገግም የሚያደርገው ስራ ሊሰራለት የሚጠብቅ ውሀ ሆስፒታል ስሳሽ በዙሪያ የተገነቡ ሆቴሎች፣ ፋብሪካዎች በቀጥታ ቆሻሻቸውን እዛ ላይ ነው የሚ ወደ ሀይቁ የሚገባው የጥቁር ውሃ ወንዝ ራሱ ተበክሎ ነው የሚመጣ። ይሄ ብቻ አይደለም። ከሁሉም በላይ ደግሞ የአየር ለውጥ ከሚያሰጋቸው ውሃዎች የመጀመሪያው ነው ይሄ ሀይቅ ማለት ነው። ስለዚህ የአካባቢ ሰዎች በዚህ ጉዳይ ላይ ቢጨነቁና ቢያሳስባቸው ተገቢ ነው። ከሙያ አንጻር ግን ለምሳሌ የዝናብ ውሃው ታክሞ ወደ ሀይቁ መሄዱ በተመለከተ ከኢንዱስትሪ ፓርኩ የሚወጣው ፈሳሽ ሳይሆን የተቆፈረው ወደ ውሃው መሆኑ እሱ ላይ እንዲሰጡልኝ ነው አስተያየት። እንግዲህ በስቶርም ድሬኔጅ መንገድ የሚሆን ማለት ነው፣ የዝናብ ውሃን ሰብስቦ ወደዛ መክተት የሚሆን ያንን ውሃ በተለያየ መንገድ ምናልባት ማሻሽል ወደ ሀይቁ መላክ እንዲሆን። ይህም ለውጥ አያመጣም አይባልም፣ ለውጥ ያመጣል። በውሃው ጥራት ብቻ አይደለም በውሃ መጠንም ወይንም ደግሞ ወደዛ የሚገባ ውሃ የሚገባባቸውን መንገዶችና ወቅቶችን በመቀየር ጭምር ነው ለውጥ የምናመጣ በውሃው ላይ ማለት ነው። ብዙን ጊዜ የምንመለከተው ውሃውን አስተካክለን እንልካለን የሚል አስተሳሰብ አለ። ነገር ግን አሁንም ቆሻሻ ወደዛ መደፋቱን አልቆመም። መሬቱ ላይ ያሉ ድርጊቶች ወደፊት የሚደረግ የሚችለውን ሀሳብ የሚደግፉ አይደለም። ሆስፒታል ወደ ሀይቅ ውስጥ ውሃ ከላከ ማለት ነው። የሆስፒታል ቆሻሻ እጅግ በጣም ለየት ያለ ቆሻሻ ነው። በማናቸውም መንገድ ከሌሎች ቆሻሻዎች ጋር እንኳን ሊታይ የማይችል ቆሻሻ ነው። ያንን ያህል እዛ የመድፋት ዝንባሌ ካለ፣ ያንን መታገስ ካለ ከዚህ በኋላ የሚመጡ ኢንዱስትሪዎች ቆሻሻቸውን ወደዛ ይገፋሉ የሚል የሕዝብ ማስተማመኛ መስጠት አይቻልም። ስለዚህ አዎ ለውጥ ያመጣል። በኬሚካል ለውጥ አያመጣም። እናክመዋለን ብንል በሚገባው የውሃ መጠንና ይዘት ለውጥ እናመጣበታል። ሁለቱ ነገሮች አብረው ሊተያዩ የሚገቡ ነገሮች አሉ፣ ልማትና የተፈጥሮ ጥበቃ ማለት ነው። አዎ ልማት ያስፈልገናል። ነገር ግን ሊሞት የማይገባውን ከትውልድ ወደ ትውልድ የሚያልፈውን የሀገር ሀብት አደጋ ላይ በመጣም ሊሆን አይገባም። ፋብሪካዎች ዛሬ ይሰራሉ ምናልባት ለሚቀጥሉት አስር ወይም ሀያ ዓመታት ሊሰሩ ይችላሉ። ቴክኖሎጂ እስኪቀየር ወይም ደግሞ የገበያ ሁኔታ እስኪለወጥ ወይም ኪሳራ እስኪመጣ እዛ በኋላ ይዘካል። ያ ውሃ ግን ለብዙ ትውልዶች ነበር እና ለሚቀጥሉት ትውልዶችን የሚዋኙበት፣ አሳ የሚያጠምዱበት፣ ወፎችን የሚያዩበት ሊሆን ይገባል። ያንን ውሃ አደጋ ላይ በሚጥል ሁኔታ የነገውን የሀያ ዓመት የአስር ዓመት ልማት በማየት መሄዱ ጥሩ አመለካከት አይነት። ከዶክተር ስዩም ያሚ ጋር በስፋት ተወያይተናል። የስምጥ ሸለቆ ሀይቆች መተኪያ ከሌላቸው የሀገር ሀብቶች ውስጥ የሚመደቡ በመሆናቸው ከሚሰራው ልማት እኩል ጥንቃቄ ሊደረግባቸው የሚገቡ እንደሆነ አስገንዝበዋል። በሐዋሳ ዩኒቨርሲቲ ከሚገኙ መምህራንና ከስምጥ ሸለቆ ሀይቆች ተፋሰስ ባለስልጣን መስሪያ ቤት ባለሙያዎች ጋር ያደረግነው ውይይትም ይህንኑ ይጠይቃል። እናም የአድማጮች አስተያየትና ሀሳብ የግድ ነውና ተሳተፉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ስርጭታችን መገባደዱ ነው። ሰዓታችንም ያለቀ ይመስላል። ለሜል የለም። ሰዓት ሶስት ደቂቃ አለ። ሶስት ደቂቃ አለ ለኢሜል መልእክቶች በቂ አይደለም ነው የተባለ ነው። ታዲያ እንግዶች አሉን ስቱዲያችን ባይሆን እንኳን ደህና መጣችሁ ብለን እናስተዋውቅ። መልካም። ሁልጊዜ እንግዶች ሲመጡ ስቱዲዮን ስለምናስተዋውቅ አድማጮች ልብ በሉልን። እዚህ ስቱዲዮ ሶስት እንግዶች አሉን። አቶ ጌታሁን ባሩዳ ይባላሉ። ቀድሞ አየር መንገድ ሰራተኛ ናቸው። የአዲስ አበባ ባልደረባችን የንጉሥ ሻኪሉም ጓደኛ ናቸው። ልጃቸው አብራለች ሶስትና ጌታሁን እዚህ ሀገር ነዋሪ ነች። እንኳን ደህና መጣችሁ ከርቀት እንላለን። የአየር ጊዜ ልንሰጥ ባለመቻላችን ይቅርታ እንጠይቃለን። ሌላውን እንግዳ ላስተዋውቅ ሶስተኛውን አዲሷ አመሰግናለሁ። ሶስተኛው እንግዳችን ዲያቆን ዳንኤል ክብረት ናቸው። ብዙዎች በሚሰሯቸው በተሳትፏቸው የሚያውቋቸው ይመስሉኛል። መምህርና ጸሐፊ ናቸው። ሙያውን ማዕረጉን ተረዳኛለን የቤተ ክርስቲያን ማዕረግ ኢንተርቪው ስለምናረከስጓ ለራዲዮ መጽሄት ያኔ በደንብ እናስተዋውቃለን። ዲያቆን ዳንኤል ክብረት እርስዎም እንኳን ደህና መጡ። እንግዲህ ሶስቱ እንግዶቻችን ናቸው ስቱዲዮ ያሉት። ሰዓቱ እያለቀ ነው። አዲሱ ወደ ማጠቃለያ መሄድ ሊኖርብን ነው። መልካም የቻይና ፕሬዚዳንት ሲፒዮንግ ለሶስት ቀናት ጉብኝት ሆንግ ኮንግ ገብተዋል። በሌላ በኩል ደግሞ ቻይና ሆንግ ኮንግ ወደ ሉዓላዊ ግዛቷ የተመለሰችበትን ሀያኛ ዓመት ስታከብር ወታደራዊ አቅሟንም እያሳየች ስትሆን፣ የቀድሞይቱ የእንግሊዝ ቅኝ ግዛት የነበረችው ከተማ የዲሞክራሲ ይዞታ እያሰጋቸው መሆኑን የሚገልጹ ተሟጋቾች እየተሰሙ ናቸው። የአውስትሬሊያ ፖሊሶች ታሪካዊ በተባለ የወሲብ ጥቃት በተወነጀሉ አንድ የቫቲካን ባለሥልጣን ላይ ክስ መሰረቱ። ክሱ በካቶሊካዊቷ ቤተ ክርስቲያን ውስጥ አለ የሚባለውን ወሲባዊ ወከባ ለማስቀረት ቃል በገቡት በሊቃነ ጳጳሱ አባ ፍራንሲስ ላይ ከፍተኛ ጫና እንደሚፈጥር ታውቋል። ካርዲናንድ ጆርጅ ፔል ይባላሉ ክስ የተመሠረተባቸው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ። አድማጮች፣ በሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናገድናችሁ አሉላ ከበድና አዲሱ አበበነን ነገ ከምሽት ሶስት ሰዓት እንገናኛለን። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው። በእኛ በኩል Salam. Danadero. Denad Danadero. The Voice of America. The OA.